ለ19 ወራት የዘለቀው የድርድር ሂደት የአሁኑ የመጨረሻ ጊዜ በተባለለት ኢጋድ ፕላስ መላው የዓለም ማህበረሰብ የተካፈለበት በመሆኑ ከእነዚህ ውስጥ ለጉዳዩ ትኩረት በመስጠትና በእርዳታ መልኩ በበጀት የሚደጉመው ትሮይካ ማለት የሶስትዮሽ ማኅበር ዩኤስ አሜሪካ፣ ዩናይትድ ኪንግደም እና ኖርዌይ የሚገኙበት ነው። በጉዳዩ ላይ የኖርዌዩ ተጠሪ ጄምስ ፒተር ከመድረክ ያሰሙት እኛ ሶስትዮሹ በደቡብ ሱዳን ሰላም ይሰፍን ዘንድ ድጋፍ የምናደርገው አካል፣ በቀጣዩ 10 ቀናት እስከ ነሐሴ 10 ቀን ድረስ ያላችሁን ጊዜ በአግባቡ ተጠቀሙበት። ያላችሁን ቅራኔ የምታጠቡበትና በዋና ዋና መሠረታዊ ጉዳዮች ላይ የምትስማሙበት፣ ጦርነቱ የሚያከትምበትንና ሰላም የሚነግስበት ላይ ትሰራላችሁ እላለሁ። በመግባባት ሰላምን ምረጡ፣ ለህዝባችሁ ስትሉ ሰላምን ምረጡ። አዲስቷን ሱዳን ለመገንባት ሰላምን ምረጡ። እንዲሁም በተባበሩት መንግስታት በቋሚ መልእክተኛው በኩል ያሰሙት አምባሳደር ኃይሌ ማርቀሪዎስ በዚሁ በአጋጣሚው ልል የሚፈልገው የተዘጋጀውና የቀረበላችሁ የመግባቢያ አማራጭ ሰነድ ትክክለኛ እና ፍትሐዊ በመሆኑ ተጠቀሙበት እላለሁ። ከመሪዎቻችሁና ከሕዝቡ ተወካዮች ጋር የምታደርጉት የውይይት ጨብጥ ላይ በሚቀጥሉት የምታደርጉት የመጨረሻው ስምምነት በስልጣን ክፍፍሉ ላይ የሚያተኩረው እና ተያይዞም በሌሎች ጉዳይ ላይ የቀረበው የውል ሰነድ ለሽግግሩ ወቅት ብቻ የሚያገለግል ነው የሚሆነው። ይህ ደግሞ ደቡብ ሱዳን ወደ ሰላሙ መንገድ እንዲያቀና የሚበጅ ነው፣ የተረጋጋ እና ወደ እድገት የሚያመራ በመሆኑ ነው። በተባበሩት መንግሥታት ድጋፍ ላይ መተማመን ትችላላችሁ። እንዲሁም የዓለም ኅብረተሰብ አብሯችሁ ይሆናል። You can count on the support of the United Nations and the wider international community to assist you. Wanaw 19 በደቡብ ሱዳን ሚናለኝ የሚል የሚያሰባስብ ነው የተባበሩት መንግስታት አለበት ያውሮቃ ህብረት አለበት ከዛም አልፎ ትሮይካ የሚባሉት ክልሉን ይወክላሉ ተብለው የሚገቡበት ሀገሮች እነሱም አሉ። ኢጋድ አለበት፣ አፍሪቃ በሙሉ አለ ማለት ነው። የአፍሪቃ ድምፅ እዚህ አለ። በቅርቡ ዩኤስ ፕሬዚዳንት ባራክ ኦባማ ጉብኝት አድርገው ከእርስዎ ጋር እንደተወያዩ ይታወቃልና በእሳቸው በኩል አዲስ የቀረበ ሀሳብ እንዳለ እና ለማያቋርጠው ድርድር ምን ይሆን አቋማቸው? ሌላ አዲስ መፍትሄ ይመጣል ብሎ መጠበቅ አይቻልም። ክልሉ ነው ችግሩን የሚያውቀው። የደቡብ ሱዳን ሁኔታ የቅርብ ጎረቤት ያሉት ሀገሮች ናቸው በይበልጥ የሚያውቁት። ስለዚህ ፕሬዚደንት ኦባማም ያሉት እንደ ሀገር እንደ ዩናይትድ ስቴትስ መሪም እንደ ሀገር ዩናይትድ ስቴትስም ይህን የኢጋድ ሚዲየሽን እንደግፋለን። የኢጋድ አባል ሀገሮች አቋማቸውን በጋራ አስተባብረው ሌላውንም ሀይል ደጋፊ ሀይል ተሰባስቦ ያለው በኢጋድ ፕላስ አሰባስበው መፍትሄም ለማምጣት የሚያስችላቸው ድጋፍ ሁሉ እንሰጣለን ነው እንግዲህ። በዚህ አንቀበልም ብላችሁ ጦርነቱን የምትቀጥሉበት ከሆነ ግን ሌላ አማራጭ ሌላ መፍትሄ የሚታይ ካለ ወደ ሌላ እንሄዳለን እንጂ ሰው እያለቀ ዝም ብለን ማየት የለብንም ብሎ ነው የተናገሩትና ይሄ የእሳቸው ሀሳብ ብቻ አይደለም። የዓለም አቀፍ ማህበረሰብ ይህን ሕዝብ በከንቱ እየረገፈ ትርጉም በሌለው ጦርነት፣ አመራሩ እርስ በራሱ በስልጣን በሚሻኮትበት ጦርነት እያለቀ ዳር ለሆኖ ተመልካች ሆኖ መቀጠል የማይችልበት ደረጃ ሊመጣ ይችላል። ከጦርነት ወጥታችሁ ግን ይህን ተቀብላችሁ ሂዱ እያልን ያለ ነው። ግን ይህን እንዲደራደሩበት እድል ተሰጥቷቸዋል። ኃይለ ጊዮርጊስ፣ ለዶቼቬለ ራዲዮ ከአዲስ አበባ